ከማህበረሰብ ለማህበረሰብ መስቀል በክርስትና እምነት ተከታዮች የደመራ በዓል ሲሆን የባሉ አከባበር በተለያዩ አካባቢዎች በተለያየ አከባበር ይከበራል። በጉራጌ ብሔረሰብ ከሃይማኖታዊ በዓልነቱ ባሻገር ከአስር ቀናት በላይ በድምቀት የሚከበር በዓል ነው። አመቱን ሙሉ ተለያይተው የኖሩ ቤተሰቦች የሚገናኙበት፣ ወጣቶች የሚተጫጩበት፣ በጥል የተለያዩ ባልና ሚስቶች፣ የተጣሉ ሰዎች የሚታረቁበት፣ እዳ የሚሰረዝበትና በዳይና ተበዳይ ይቅር የሚባባሉበት ክትፎና የተለያዩ ባህላዊ ምግቦች ተዘጋጅተው የሚከበር በዓል ነው። መስከረም 12 ቀን በጉራጌ መከበር የሚጀምረው መስቀል የመዝጊያው ቀን ድረስ ያሉት እያንዳንዱ ቀኖች ስያሜዎች አላቸው። ላለፉት 15 ዓመታት በሜልበርን አውስትራሊያ ውስጥ ነዋሪ የሆነችው ባለትዳርና የሶስት ልጆች እናት የሆነችው ስንታየው ካሳሁን መስቀል አገር ቤት ልዩ ነው ትላለች። መስቀል በጉራጌ ባህል ልዩ የሆነ ዝግጅት ነው። ልክ እንደ ክርስትና እምነት ተከታይ ቢሆንም እንደየአካባቢውና ደግሞ እንደየብሔሩ ደግሞ የመስቀል አከባበር ይለያያል። በጉራጌ ብሔር ግን በደማቅ እና በትልቅ ነገር ተጠብቆ የሚከበር ባህል ነው። ለምሳሌ መስቀልን ስታሰብ ከሳምንትና ከአስራ አምስት ቀን በፊት ታስቦ በቃ በጣም ሴቶች ተዘጋጅተውበት ወንዶችም ተዘጋጅተውበት የሚያከብሩት ባህል ነው። በአስራ ስድስት ቢሆንም ባህሉ ከአስራ ሁለት ቀን ጀምሮ ማለት ቀን መስከረም አስራ ሁለት ቀን ጀምሮ ባለው ቀን ውስጥ በተለያየ አይነት ነገር ተዘጋጅቶ የሚከበር ባህል ነው። ለምሳሌ አሁን በአስራ ሁለት ስትሄድ የሚከበር አሁን በአስራ ሶስት በአስራ ሁለት በአስራ አራት በአስራ አምስት እያለ በተለያየ አይነት ደረጃ አሁን በአስራ ሁለት ሴቶች በብዙ ነገር የሚስተካከሉበት ብዙ ነገር የሚዘጋጁበት ባህል ነው። በአስራ ሶስትም እንደዚህ የሚያስቡበት እንቅልፍ የሚያጡበት ቀን ነው ይላሉ። ያው እኔ በዛ በዛ ሰዓት ባልደርስም ማለት ነው። በአስራ አራት ደግሞ የጎመን ክትፎ የሚዘጋጅበት የሴቶች ብቻ ባህል ነው ማለት ሴቶች ወጪውም ከነሱ ነው፣ ጉልበቱም ከነሱ ነው። ምንም በምንም አይነት ሁኔታ ወንዶች የማይመለከትበት የሴቶች የደንጌ ሰዓት ቀን ነው። የጎመን ክትፎ እና የአይብ ተዘጋጅቶ በቆጮ የሚበላበት ቀን ነው። አስራ አራትም ደግሞ እንደዚሁ ራሱን የቻለ የራሱ ቀን አለው በአምስትም እያሉ ቀናቶቹ ራሱ የተለያየ አይነት የባህል ዝግጅት አሉ። በአስራ አምስትም ያው የወንዶች ቀን ነው። በአስራስድስትም እያሉ በተለያየ ነገር ያከብሩታል። ለምሳሌ አሁን ልክ ቅድም በአራት የሴቶች ቀን ነው ብዬ እንደነገርኩህ ሴቶች ጎመን ከትፈው እያንዳንዱ ነገር ደንጌሳ አድርገው ተሰብስበው የሚያከብሩበት ቀን ነው። በአስራ አምስት ደግሞ ስንሄድ ደግሞ ወንዶች የእርድ ቀን ነው። ያው በሬ ይታረዳል። በሬው ሳርዶ መጀመሪያው ጥሬ ይበላል፣ በቅቤ የተነከረ ከዛው ክትፎ ደንጊድ ክትፎ ይሰራና ያው ብርንዶ ይባላል እንደ በጣባ ተረፍቶ ነው የሚበላው። እሱን የሚበላበት ቀን ነው። በአስራ ሰባት ደግሞ የመጨረሻ ማክተሚያ የሚያልቅበት ቀን ነው። ያ ቀን ደግሞ ማለት ጎረቤት ሁሉ ይሰበሰብና የተጣላ የሚታረቅበት ጎረቤት ውስጥ በሙሉ ተቀምጠው ለሚቀጥለው አመት ውሻ አድርገው ተመራርቀው ያው የሚለያዩበት ባህል ነው። የጉራጌ ባህል ማለት ነው። ያው ዲቴይል ወደ ውስጥ ስትገባ በእርግጥ ብዙ ነገር አለው። እያንዳንዱ ቀናቶች ላይ የሚደረጉ ነገር አለ። ግን እኔ አሁን ራፍሊ ነው እየነገርኩ ያለት። የሴቶች ቀን አለ፣ የወንዶች ቀን አለ። በሚገርም ሁኔታ ደግሞ የሚገርም የሴቶቹ ቀን በአስራ አራት የሚከበር የሴቶች ቀን ሙስሊሞች ሁሉ የሚበሉበት ቀን ነው፣ ስጋ ነክ ነገር ስለሌለው ጎመንና አይብ ስለሆነ ሁሉንም እምነት ባካተተ መልኩ ነው ገጠር ላይ የሚከበረው ማለት ነው። ከሀገር ርቄ ብኖርም መስቀልን በጉጉት ናፍቄ እጠብቀዋለሁ የምትለው ስንታየው ከቤተሰብ ጋር ስብሰብ ብለው በልዩ ሁኔታ የሚያከብሩት መስቀልን ከሳምንት ቀደም ብለው ዝግጅት እንደሚያደርጉበት አገር ቤትን በሚያስታውስ መልኩ ካለባበስ እስከ ምግብ ዝግጅት በማድረግ እንደሚያከብሩት ትናገራለች። እዚህም ከመጣ በኋላ በጣም በቃ በተለየ ሁኔታ ነው በሪል መምነግር መስቀል የምናፍቀውና የምጠብቀው። እና በእቃም ደረጃ ብትሄድ ብዙ አይነት የባህል እቃዎች አሉ የምታቀርበው የዛን ቀን የምትደረደራቸው ማለት ነው። ይብ ልጆቹ ራሱ የሚጠቀሙበት ልጆቹ የሚበሉበት አለ፣ የምትጨልፍበት አለ። እያንዳንዱ የባህሉ ነገር ስርአቱ ራሱ አለው። ለምሳሌ የምትጨልፍበት ማንኪያው ዲፈረንት ነው የምታወጣበት የምታዘጋጀው እኔ አሁን እዚህ ሳከብር ቤተሰቦች አሉ የነሱ ወንድሞች አሉ። እነሱም ባለተዳሮች ናቸው። አጋጣሚ ሆነ በፋሚሊ ብዙ ነን ጉራጌዎች ሆነን ማለት ነው። እና ከሳምንት በፊት ነው እዚህ ራሱ የምናስብበት፣ እንዴት እንደምናከብር፣ ምን እንደምንለብስ፣ እንዴት እንደምንሆን በጣም አስበንበት ነው የምናደርገው። ልክ አገር ቤት ድሮ ቤተሰቦቻችን ሲያደርጉ ያየነውን ነው እዚህ ደግሞ እያደረግን ያለነው። ያንን ደግሞ የምልህ በጣም ደስ ብሎን እና በፍቅር ነው መስቀልን የምናከብረው በእምነት ደረጃ እያካተት ሳይሆን እኛውን በፋሚሊ የምናከብረው እንደ መሰብሰቢያ፣ እንደ መገናኛና እንደ አንድ ጉራጌ ብሔርተኞች ነው የምናከብረው። እና በብዙ አይነት ጎመን ክትፎ አድርገን አንዳንድ ጊዜ በሬ የምናርድበት ቀን አለን፣ እናርዳለን። አንዳንድ ጊዜ ደግሞ ያው አጋጣሚዎች ካልተመቻቸው አሁን ለምሳሌ ሁለት አመት በዓል ያው በኮሮና የተነሳ እያረደ ምናምን ነገር አይደለም ያለው። ልክ እንደዛው ተጨንቀን ተጠበን ብቻ በጣም ደስ ብሎን ጓብተን የምናከብረው ባህል ነው። ድሮ ልጅ በነበርንበት ሰዓት የሚገርም ቤተሰቦቻችን የየራሳችን ጣባ ነበረን፣ የምንመገብበት ጣባ ማለት ነው። ማለት ይረጋልናል፣ እየተረጋ ነው የሚሰጥክ። ደንጌ ሳቱ ማለት ስሟ ደንጌ ሳት ነው። አይብና ጎመን ሲሆን ደንጌ ሳ ይባላል። ከክትፎ በፊት የምንበላው ነው እና በየእድሜያችን ጣባ ነበረን። ድሮ ልጅ እያለው ማለት ነው እና እድሜያችን በጨመረ ቁጥር ጣባው ራሱ እድሜያችን እየጨመረ በመጣ ቁጥር የታላቅን የታላቅን እየተወራረስን ነበር ያደግ ነው ልክ እሱን ደግሞ እሱን ደግሞ አስመልክቼ ደግሞ አምጥቼ እዚህ ለልጆቻችን ማለት ለእህቶቼ ልጆች፣ ለእኔም ልጆች ቢሆን ለአካባቢ፣ ለጓደኞቻችንም ልጆች ልክ እንደዛ በጣባ በጣባቸው እናረጋላቸዋለን ማለት ደንጌታት እንሰራላቸዋለን። አይብና ጎመን አድርገን ከአንድ ቀን በፊት ሰጥተን እናሳደርላቸዋለን። እሱን ሰጣቸውና የራሴ የራሳቸው ነው የሚበሉት በጣባቸው በራሳቸው ጣባ ማለት ነው። ጎመን ክትፎ አለ፣ አይብ አለ። ኮች የሚባል ደግሞ የጉራጌ ክትፎ አለ ማለት ተቀቅሎ የሚሰራ ነው። ከዛ ደግሞ ብርንዶ ተሞተ ብሎ በቂቤ የተዘፈዘፈ የቀዘቀዘ የረጋ ማለት ነው። ብርንዶ ብለት በአንድ ጣባ አንድ ጎመን አለ፣ አይባ አለ፣ ብርንዶ አለ። ከዛ ደግሞ ኖርማ ክትፎ ደግሞ አለ፣ በትኩስ ቂቤ የሚሰራ ማለት ነው። በኮሮና ቫይረስ መስፋፋት ምክንያት በተጣለ የእንቅስቃሴ ገደብ ከወዳጅ ዘመድ ጋር መስቀልን ሰብሰብ ብለው ማክበር ባይችሉም ዘመኑ የመልካም ነገሮች እንዲሆን በያሉበት እንደሚመራረቁ ስንታየው ትገልጻለች። የሚገርም አጋጣሚ ሆኖ አንሰበሰብም፣ ሁላችንም አንገናኝም። ምክንያቱም ማንም ማንኛውም ሰው ቤት መሄድ ስለማይችል ሁላችንም በቤት በቤታችን እራሱን ባህሉን እናከብራለን። ማለት ፋሚሊ በእያንዳንዱ ቤት ሆኖ በዙም ኦንላይን ላይ እንገባና ምክንያቱም ምርቃት አለ ሁልጊዜ ባህሉን ካከበርም በኋላ ስንጨርስ ቤተሰብ በሙሉ ተቀምጦ ይመርቃል። የሚቀጥለው ዓመት ዊሻችንን ናማድረግ የምንፈልገውን በጤና ላይ በእያንዳንዱ ነገር ላይ ያለውን ቁጭ ብለን ኬር ብለን እንመርቃለን። ምክንያቱም ሰላም ይሁንልን ሲባል ኬር ማለት አሜን ይሁንልን እያለን ስንጨርስ እንመርቃለን። ያንን ሴሪሞኒ ግን አሁን ማድረግ ስለማንችል በኦንላይን ዙም እንገባና ያው እንደ ድሮ እንዳደረግነው እንደ ባህላችን እንመርቃለን ማለት ነው። ስለጋበዛችሁም በጣም አመሰግናለሁ። በመቀጠል ደግሞ በማያላው የኢትዮጵያ ሕዝብ በሙሉ እንኳን ለኢትዮጵያ መስቀል አደረሳችሁ። ላለው ለቤተሰቦቼ፣ ለጓደኞቼ፣ ለሁሉም እንኳን በሰላም አደረሳችሁ። ላለው በጉራጊኛ ደግሞ አገርኛ የሰላም የኬር የፍቅር የውንልነ ባኩም ኬር የውን በልማር ባኩም ለኤስቢኤስ ሬዲዮ ኤሊያስ ጉዲሳ ቪክቶሪያ